ለገና በዓል ከየሀገሩ የገቡት ትውልደ ኢትዮጵያ ግዩራንና የሀገር ውስጥ ምዕመናን ላሊበላ እየገቡ መሆናቸውን እዚያው የሚገኘው ሪፖርተራችን ኬኔዲ አባተ ተመልክቷል። ሀብታሙ ስዩም ማምሻውን ወደ ኬኔዲ ደውሎ አነጋግሮታል። እጅግ በጣም አመሰግናለሁ ኬኔዲ አባተ፣ የቪኦኤ ዘጋቢ በኢትዮጵያ በዛሬው ዕለት እንግዲህ የምትገኘው በታሪካዊቷ የላሊበላ ከተማ ነው። የላሊበላ ከተማ ደግሞ በእጅጉ የምትታወቀው የገና በዓል በድምቀት ከሚከበርባቸው ከተሞች መካከል አንዷ የኢትዮጵያ ከተማ በመሆኗ ነው። የከተማ ድባብ ምን ይመስላል ከሚለውን ጀምር። እስቲ እንግዲህ እንደሚታወቀው የላሊበላ ከተማ የህወሀት ኃይሎች ለቀዋት ከወጡ የአንድ ወር ያክል ቢሆናት ነው። ከሐምሌ መጨረሻዎች ጀምሮ እስከ ህዳር መጨረሻዎች አካባቢ ለአምስት ወራት ያክል የህወሀት ኃይሎች በዚች ከተማና በአካባቢዋ ነበሩ፣ ገባ ወጣም እያሉ አካባቢዋ እንግዲህ ሐምሌ ሀያ አምስት ሀያ ስድስት አካባቢ ነው ከከተማዋ እና ከአካባቢው ሙሉ በሙሉ በሚባል ደረጃ የለቀቁት። እንግዲህ እንደሚታወቀው ቀደም ሲል አንተም እንዳነሳሁ ላሊበላ የገና በዓል በድምቀት ከሚከበርባቸው ስፍራዎች አንዷ ነች። እንዲሁም በተለምዶ ለገናን በላሊበላ ሊበላ ጥምቀትን በጎንደር በመባልም ይታወቃል። ከተማዋ እጅግ የገና በዓል በድምቀት የሚከበርባት እንደመሆኑ ማለት ነው። እንደሚታወቀው የወጥ አለቶች የተፈለፈሉ አብያተ ክርስቲያናትም የሚገኙባት ከተማ እንደመሆኗ በርካታ ጎብኚዎች በከተማዋ መጥተው በተለይ የገና ባህልን በዚች ከተማ እንደሚያከብሩ ይታወቃል። እንግዲህ በዛሬው እለትም እኛ ከአዲስ አዲስ አበባ ተነስተን በምንመጣበት ሰዓት አውሮፕላኑ ሙሉ በሆነ ደረጃ ነበር ሰው ጭኖ ሲመጣ የነበረው። ከነዚያ መካከል አብዛኛው ዳያስፖራዎች ናቸው። እዛው አውሮፕላን ውስጥም ሳነግራቸው ነበር፣ እጅግ በጣም ደስተኛ እንደሆኑ ነግረውኛል። በዚህ ሁኔታ የገናን በዓል በላሊበላ እናከብራለን ብለው እየጠብቁ እንዳልነበር ነግረውኛል። ከዛ ባለፈ እንግዲህ ከሌሎች የሀገሪቱ ክፍሎችም ወደ ከተማዋ ሲመጡ የነበሩ እንግዶችን አግኝቻ አለው። ከነዚህ መካከል ከጎንደር የመጡ ይገኙበታል። እስኪ የእነሱን አስተያየት በጥቂቱ ሰምተን እንመለስ። ስሜ ትክስት አለባቸው የምታደለ የመጣሁት ከጎንደር ነው። የመጣረበት ኛ በዓልን ለማክበር ነው። በዛውም ደግሞ የተጎደውን አካል ለማየት እዚህ አጋጣሚ ደስ ብለኛል። አክብር ያለብን ዛሬን የመጣሁት ይህን ጉዳይም ለማየት ሁሉንም ነገር በቲቪ ስናየው ስለነበረ ይህን ለማየት ነው የመጣ ነው። ለመጎብኘት እንኳን በሰላም አደረሰን ነው ይሄ ቀን ይመጣል ብለን እንኳን አልተስፋ ጠበቅንም ነበር። ስሜ ጌቱ ያልነው እባላለሁ የመጣው እስከ ማዕከላዊ ጎንደር ምስራቅ ደንቢያ ከተማ የመጣሁበት ሁለት አጋጣሚዎች ለማየት ነው። አንደኛው በጦርነት የተጎዱን አካባቢዎች የተጎዱ ማህበረሰባችን ለማየት ነው የደረሰብን በአማራ ግድ የደረሰውን ግፍ እሱን ለማየት ነው አንደኛው። ሁለተኛው ደግሞ ሃይማኖታዊ በዓሉን ለማክበር ነው። በነገራችን ለመጀመሪያ ጊዜ የምመጣው አስቤበትም አልነበረም ዞሮ ዞሮ ግን አሁን ላይ ያለውን አጋጣሚ ተጠቅሞ እነዚህን እንዳልኩ አጋጣሚም ለማየት እና ያለውን ነገር ለመጎብኘት ነው። እንግዲህ ቀደም ብለህም ጠቅሰኸዋል፣ ላሊበላ ለበርካታ ወራት ጦርነት ሲካሄድባቸው ከነበሩ ከተሞች መካከል አንዷ ናት። የተኩስ ልውውጡ ጋብ ካለ ገና አንድ ወር ቢጠገው ነው። ይህ ሁሉ ባለበት ሁኔታ ሰዎች ለጉብኝት ወደዛ ከተማ ለማምራት ለምንድን ነው የፈለጉ? ጥሩ፣ እንግዲህ ሀብታሙ፣ እንደሚታወቀው የጠቅላይ ሚኒስትሩ ጥሪ ይታወቃል። በውጭ የሚገኙ ዳያስፖራዎች እንዲሁም ደግሞ የሌሎች አገራት ጎብኚዎች፣ የኢትዮጵያ ወዳጆች ያሏቸው በኢትዮጵያ መጥተው ጉብኝት እንዲያደርጉና በተለይም እነ ላሊበላን እና የመሳሰሉትን እንዲጎበኙ ገና በዓልን በተለይ በከተማዋ እንዲያከብሩ ያደረጉት ጥሪ ይታወቃል። እንግዲህ በዋናነት ዲያስፖራዎችም ሌሎችም የህብረተሰብ ክፍሎች ይህንን ጥሪ በመቀበል ነው ወደ ከተማዋ የሚመጡበት ምክንያት ማለት ነው። ከዛም ባለፈ እንግዲህ የለመዱትን ነገር አለ ሃይማኖታዊ በዓላትን በተለይም የገና በዓልን በላሊበላ ማሳለፍ የለመዱት በመሆኑ በዚህ ምክንያት እንደሚመጡም ነው የሚናገሩት ማለት ነው። ከላሊበላና አካባቢው ሰላም መሆኑን ለዓለም ህብረተሰብ ማሳየት ስለምንፈልግ ግን ነው የመጣ ነው ወደ ላሊበላ መምጣትን የመረጥ ነው የሚል አስተያየት እየሰጡኝ ያሉ። እንግዲህ ከዛ ባለፈ የአማራ ክልል የባህልና ቱሪዝም ቢሮ ኃላፊ አቶ ጣሄር መሐመድን አናግሬያቸው ነበር፣ እዚሁ ላሊበላ ከተማ ውስጥ አግኝቻቸው። እርሳቸውም እንግዲህ የሚሉት እጅግ በርካታ ጎብኚዎች እንደሚመጡ ነው የነገሩኝ። እኔም እንደተመለከትኩት በርካታ ጎብኚዎች በከተማዋ እየተንቀሳቀሱ ነው የሚገኙት። ምንም እንኳን በከተማዋ የተለያዩ የመሰረተ ልማት የመሰረተ ልማቶች አሁንም አገልግሎት ባይሰጡም መብራትን ጨምሮ የኢንተርኔት አገልግሎት ት ማግኘት ይቻላል። ከዛ ባለፈ የመብራት አገልግሎት ግን እስካሁን ድረስ በከተማዋ መመለስ አልቻለም። ከዚያም ጋር በተያያዘ ምሽቱ የምሽቱ ድባብ በላሊበላ ያን ያክል ደማቅ የሚባል አይደለም። ከዛ ባለፈ ግን በርካታ ጎብኚዎች አሁንም እየገቡን የሚገኙት ጋሽና አካባቢ አቅንተን ነበር። ከላሊበላ ስልሳ አራት ኪሎ ሜትር ያክል ርቀት ላይ የሚገኝ ከዛ ከተማም ጭምር በእግራቸው ጭምር የሚመጡ የሃይማኖት ተጓዦችን ወይም ደግሞ በዓሉን ለማክበር ወደ ከተማዋ የሚመጡ ጎብኚዎችን መታዘብ ችለናል ማለት ነው። እጅግ በጣም አመሰግናለሁ። ኬኔዲ አባተ የቪኦኤ ዘጋቢ በላሊበላ ከተማ ውስጥ ትገኛለህ። በታሪካዊቷ የላሊበላ ከተማ የዘንድሮው የገና በዓል አከባበር ምን እንደሚመስል ነገና ከነገ ወዲያ ባሉ ቶቻችን መካከል በድምፅና በቪዲዮ የታገዙ ዘገባዎችን እንደምትልክልን እገምታለሁ። ለአሁኑ በእጅጉ ነው የማመሰግነው። መልካም ምሽት ይሁንል። አመሰግናለሁ ሀብታሙ። መልካም ጊዜ።